ትኩረት በአፍሪቃ በማዕከላዊ አፍሪቃ ጠንካራ የሚባሉት የቻድ ፕሬዚደንት ኢድሪስ ዴቢ የፊታችን ሰኞ ነሐሴ 2 2016 ዓ ም ለአምስተኛ የሥልጣን ዘመን ቃለ መሐላ ይፈጽማሉ ዴቢ ቃለ መሐላ የሚፈጽሙበት ድርጊት ለርሳቸው አዲስ አይደለም ምክንያቱም የቀድሞው የጦር መኮንን ካለፉት 26 ዓመታት ወዲህ በስልጣን ላይ ይገኛሉ። ምዕራቡ ዓለም ለቻድ ፕሬዚደንት ኢድሪስ ዴቢ ጥሩ አመለካከት ነው ያለው። መረጋጋት በተጓደለው የማዕከላዊ አፍሪቃ አካባቢ ቻድ በንጽጽር የተረጋጋች ናት። ለዚህም በሚገባ የሰለጠነው ጠንካራው የሀገሪቱ የጸጥታ አውታር ከፍተኛ ሚና መጫወቱን ተንታኞች ይናገራሉ። የቻድ ጦር በጎረቤት ናይጄሪያ፣ ኒጀር እና ካሜሩን በሚሊሻው ቡድን ቦኮ ሀራም አንጻር ችግሩ ከተስፋፋባቸው ሀገራት ጦር ጋር በአንድነት ትግል ያካሂዳል። በማሊ በተሰማራው የተባበሩት መንግስታት ድርጅት ተልእኮም ውስጥ ቻድ ከአንድ ሺህ የሚበልጡ ወታደሮች አሰልፋለች። የአውሮጳ መንግስታት ከአፍሪቃ ወደ አውሮፓ የሚፈልሱ ስደተኞች የሚያልፉባቸውን መንገዶች ለመቆጣጠር በጀመሩት ጥረታቸውም ላይ በቻድ ፕሬዝደንት ኢድሪስ ዴቢ እርዳታ ላይ ይተማመናሉ። የቻድ ጦር ዓለም አቀፍ ደረጃ ጥሩ አመለካከት ቢያተርፍም ግን የፕሬዝደንት ኢድሪስ ዴቢ የሀገር ውስጥ ፖሊሲ ብዙውን የቻድ ዜጋ ቅር እያሰኘ ነው። የቻድ ወህኒ ቤቶች በእስረኞች በተጨናነቁበት ባሁኑ ጊዜ ለሰኘው የቃለ መሐላ ፍጸማ ስነ ሥርዓት ፕሬዝደንት ኢድሪስ ዴቢ አዲስ የናጠጠ ሆቴል አሰርተዋል። የመንግስት ሰራተኞች ካለፉት ብዙ ወራት ወዲህ ደሞዝ አልተከፈላቸውም። በቻድ እንደሚገኘው የጀርመን ካቶሊካውያን ግብረሰናይ ድርጅት ሚዘሬዎር ባልደረባ ቬንሰን ሄንድሪክስ ግምት ይህ ሁኔታ በቅርቡ ይቀየራል የሚል ተስፋ የለም። በቻድ ተቃዋሚዎቹ ፕሬዝደንት ዴቢ ስልጣናቸውን እንዲለቁ መጠየቃቸውን አጠናክረው ቀጥለዋል። ባለፈው ሚያዚያ ወር በተካሄደው ፕሬዝደንታዊ ምርጫ በኢድሪስ ዴቢ አንጻር በተፎካካሪነት ቀርበው የነበሩ ስድስት የቀድሞ ፕሬዝደንታዊ እጩዎች ሌላ መንግስት የማቋቋም እቅድ እንዳላቸው አንዱ እጩ የነበሩት ሳሌ ካዜቦ አመልክተዋል። ዴቢ ኒ ሌጋል ኒ የኢድሪስ ዴቢ ድል ህጋዊና ትክክለኛ አልነበረም። እውነቱ እስኪያሸንፍ ድረስ ስልጣናቸውን መቃወማችንን እንቀጥላለን። የህዝብን ደህንነት በሚያስቀድም መንግስት እንታገላቸዋለን። እርግጥ ኢድሪስ ዴቢ የጦር ኃይሉን ፊናንሱንና መንግስቱን ይቆጣጠራሉ። ያም ቢሆን ግን ተቃውሟችን አይቋረጥም። የህዝብ ደህንነት የሚያስቀድመውን መንግስት ጊዜው በሚያመችበት ጊዜ እናቋቁማል። የፕሬዝደንት ኢድሪስ ዴቢን ለአምስተኛ የስልጣን ዘመን መመረጥን እስካሁን ድረስ ያልተቀበሉት ወደ 20 የሚጠጉ የተቃዋሚ ፓርቲዎች ያቋቋሙት አዲሱ የለውጥ ግንባር ስብስብ በምህፃሩ ፎናክ በቃለ መሐላው አንጻር መዲናይቱን እንጃሜናን ጨምሮ በመላይቱ ሀገር ከዛሬ ጀምሮ የሶስት ቀናት የተለያየ ተቃውሞ እንደሚያደርግ የፎናክ አስተባባሪ መሐመድ አማድ አላቦ አስታውቀው ነበር ለሉት። የጀመርነው ትግል ዓላማ በትዕይንተ ህዝብ ወይም በተቃውሞ ሰልፍ ወይም በስራ ማቆም አድማ ብቻ የሚወሰን አይደለም። በምርጫ ስም መፈንቅለ መንግስት ተካሂዶብናል። በሀገሪቱ ራሱን ፕሬዝደንት ብሎ የሚጠራ በህገ ወጥ መንገድ ስልጣን የያዘ ግለሰብ ነው ያለው። ይህንን እንቃወማለን። ልክ እንደኛ ወይም ከዚያም በበለጠ ሁኔታ የዚሁ ድርጊት ሰለባ የሆነው የቻድ ህዝብም በዚሁ ተቃውሞ ከእኛ ጋር እንዲቀላቀል ነው የምንቀሰቅሰው። ይሁንና የቻድ የጸጥታ ጥበቃ ሚኒስትር አህማት ባሺር ፎናክ እያቀደውን የተቃውሞ እርምጃ የሀገር ጸጥታን የሚያውክ ነው በሚል እንዳይካሄድ ከወዲሁ ከልክለዋል። እነዚህ የተሸነፉት እጩዎች የህዝቡን ደህንነትና የሀገሪቱን መረጋጋት ለማወክ በህገ ወጥ መንገድ በመንቀሳቀስ ላይ ናቸው። በመሆኑም ፎናክ በመላይቱ ሀገር ሊያካሂደው ያቀደው ትዕይንተ ህዝብ እንዲሁም የተቃውሞ ሰልፍ እንዳይደረግ ለመከልከል ወስኛለሁ። የጸጥታ ጥበቃ ሚኒስትሩ አህማት ባሺር ይህንን ትዕዛዝ የማያከብር ጠንካራ እርምጃ እንደሚወሰድበት አስጠንቅቀዋል። የቻድ ፕሬዚደንት ኢድሪስ ዴቢ ባለፈው ሚያዝያ 10 2016 ዓ.ም ያሸነፉበት ፕሬዚደንታዊ ምርጫ ነፃና ትክክለኛ እንዳልነበረ ተንታኞች ይተቻሉ። ምርጫውን ተከትሎ በመንግስቱ አሰራር አንጻር ትችት የሰነዘሩ ወገኖች ሰላማዊ ተቃውሞ ካደረጉ በኋላ ወህኒ ይወርደዋል። የቻድ ጊዜያዊ ሁኔታ ከዚያን ጊዜ ወዲህ እየተበላሸ መጥቶ ውጥረቱ ተካሯል። ብዙ የቻድ ዜጎች ፌስቡክ፣ ትዊተር፣ ወይም ዋትስአፕን በመሳሰሉ የማህበራዊ ድረገጾች መጠቀም እንደማይችሉ ገደብ የማያርፍበት ኢንተርኔት የሚል መጠሪያ የያዘው መንግስታዊ ያልሆነው ድርጅት የአፍሪቃ ክፍል ኃላፊ ጁሊ ኦኖ አስታውቀዋል። ን ና ጋዜጠኞች ለጥያቄዎቻቸው መልስ ማግኘት አለመቻላቸውን የተቋማት ባለቤቶችም በመላ ዓለም ካሉት ደንበኞቻቸው ጋር መገናኘት አለመቻላቸውን ገልጸውልናል። ይህ በተለይ በኢኮኖሚው ላይ ቀላል ያልሆነ መዘዝ አስከትሏል። በስዊትዘርላንድ የሚገኘው የዓለም ኢኮኖሚ መድረክ በየአመቱ በሚያወጣቸው ዘገባዎች በኢንተርኔት የሚካሄደው የኢኮኖሚ ግንኙነት ምን ያህል ክፍተት እንዳለው አሳይቷል። በመድረኩ መዘርዝሮችም ውስጥ ቻድ የመጨረሻው ደረጃ ላይ ነው የምትገኘው። በማህበራዊ ድረገጾች መጠቀም ላልተቻለበት ድርጊት የቻድ መንግሥት ቴክኒካዊ ምክንያቶችን ይሰጣል። የቴሌኮሚኒኬሽን ባለሙያ ከማል አፎኘ ግን ይህን የመንግስቱን አባባል ይጠራጠሩታል። ህዝቡ በማህበራዊ ድረገጾች እንዳይጠቀም ለማገድ ቴክኒኩ አለ። የቻድ መንግስት ከ2016 ዓ ም መጀመሪያ ወዲህ የቴሌኮሚኒኬሽን ሰራተኞች የማህበራዊ ድረገጾች አጠቃቀምን እንዲገድቡ ትዕዛዝ ሰጥቷል። ስለዚህ የማህበራዊ ድረገጾች ገደብን በተመለከተ ቀጣይ የሆነ አሳሳቢ ሁኔታ ውስጥ ነው የምንገኘው። እርግጥ ይህ አይነቱ የማህበራዊ ድረገጾች ገደብ ወይም እገዳ በሌሎች አፍሪቃውያት ሀገራትም በተለይ ከምርጫ በፊት ታይቷል። ግን አዘውትሮ ከአጭር ጊዜ በኋላ መነሳቱ አይዘነጋም። የቻድ ፕሬዚደንት ኢድሪስ ደቢ አምስተኛውን የስልጣን ዘመናቸውን በይፋ ሊጀምሩ ጥቂት ቀናት በቀራቸው በአሁኑ ጊዜ በመንግስት ላይ እምነት ያጣው ህዝብ በሰብአዊ መብቶች ላይ ገደባ አርፏል። የኑሮና የሥራ ሁኔታም አልተመቻቸም በሚል ቁጣውን በማሰማት ላይ ይገኛል።